የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ረቡዕ የካቲት 20 2011 ዓ ም ምሽት ያሰናዳናቸውን ዝግጅቶች ይዤ አበሬያችሁ የማመሸው ጽዮን ግርማ ነኝ። ፑንትላንድ በሀገሯ የሚገኙ 1400 ኢትዮጵያውያንን ወደ ኢትዮጵያ መልሳለች። እርምጃውን የወሰደችው የበርካቶችን ሕይወት እየቀጠፈ ባለው የጀልባ ጉዞ ወደ መካከለኛው ምስራቅ ሊያቋርጦ ስለነበረ ነው ተብሏል። ብዙ ጊዜ የሚቆበልሉት በዚህ በፑንትላንድ ተደርጎ ነው ወደዛ የሚሄደው እና በዛ በሜዳሊ የሚያቋርጡት እና ያን አሁን ባህራቸውን ስለዘጉና እንድምትን ስለዘ ባህሩን ስለዘጉት እነዚህ ትኮበላላቸው ስለተባሉ በዛ ማሰራት ነው ወደ ሀገራቸው ይመለሱት ብሎ እነሱ ያመሱ አንድ ሺ አድራቶ ነው የመለሱት። ዝርዝሩን በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ወደ አዲስ አበባ እናመራለን። ወደ ወሎም እንሄዳለን። ትግራይ ክልልንም የተመለከተ ዘገባ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። በግብፅ የመገናኛ ብዙኃን ዘገባዎች መሰረት ዛሬ ካይሮ በሚገኘው ዋናው የመንገደኞች ማመላለሻ ባቡር ማዕከል በደረሰ ግጭት ሀያ ሰዎች ሞተዋል፣ ሌሎች ከአርባ በላይ ጉዳት ደርሶባቸዋል። በግጭቱ ጣቢያ ውስጥ የሚገኘው የነዳጅ ማከማቻ ፈንድቶ በተለኮሰው እሳት ባቡርም ተቃጥሏል ተብሏል። የድሬዳዋ ፖሊስ ባለፈው ሰኞ አስራ ሁለት ኩንታል አደንዛዥ እጽ በቁጥጥር ስር መዋሉን የአስተዳደሩ ወንጀል ምርመራ ዳይሬክተር ተወካይ ምክትል ኢንስፔክተር አንበሉ አየለ በተለይ ለቪኦኤ ገለጻ ሰጥተዋል። ባለፈው ያው በ1806 2011 ዓ.ም ለፖሊስ በደረሰ ጥቆማ መሰረት በዚህ በድሬዳዋ ከተማ ቀበሌ 09 ስፍራ ገንደገራዳ የሚባል አካባቢ አሽሽ የተከማቸ አሽሽ አለ በሚል ጥቆማ ፖሊስ የፍርድ ቤት ትዕዛዝ በማውጣት የብርበራ ትዕዛዝ በማውጣት ባደረገው ፍተሻ ወደ 12 ማዳበሪያዎች አደገኛ አሽሽ መሰል ድራግ የተያዘ ሲሆን በዚህም ያው ፖሊስ በምርመራ ላይ ይገኛል መርማሪዎች በዚህ ጉዳይ ላይ ይሄ እንዴት ሊሆን እንደቻለ ማን ሊያከማች እንደቻለ ማን ሊያዘዋውር እንደቻለ ምርመራ ሰዎች ታስረው እየተደረገ ይገኛል። ኢንስፔክተር አምበሎ አየለ ለከተማዋ ነዋሪ ፍጆታ ከሚውለው ባሻገር በዋናነት ወደ አጎራባችና መካከለኛው ምስራቅ ሀገሮች ለማስተላለፍ ህገወጥ አዘዋዋሪዎችን ድሬዳዋን በመተላለፊያነት ይጠቀማሉ ብለዋል። ከዚህ በፊትም ከዘጠኝ ኩንታል በላይ አደንዛዥ እጽ በፖሊስ ተይዞ ጉዳዩ በፍርድ ቤት እየታየ እንደሆነ ምክትል ኢንስፔክተሩ ተናግረዋል። በአሁኑ ሰዓት በአደንዛዥ እጽ አስመጪዎች፣ አዘዋዋሪዎች፣ አከማቾች፣ ሻጮችና የመጓጓዣ አገልግሎት በሚሰጧቸው ላይ ምርመራ እየተካሄደ ነው ያሉት ምክትል ኢንስፔክተር አንበርሉ ህብረተሰቡ አብሯቸው በጋራ እንዲሰራም ጠይቀዋል። ዜናውን ያደረሰን የድሬዳዋ ዘጋቢያችን አዲስ ቸኮል ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እና የሰሜን ኮሪያ መሪ ኪም ጆን ኡን ስብሰባቸውን ዛሬ ጀምረዋል። ሁለቱ መሪዎች ሁለተኛውን ውይይታቸውን በይፋ መጀመራቸው ከተገለጸ በኋላ አብረው ለራት ተቀምጠዋል። ውይይታቸው የተሳካው ውጤት እንደሚያደርሳቸውም ሁለቱ መሪዎች እምነት እንዳላቸው ተናግረዋል። ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤት እንዳትሆን ያደርጉ እንደሆነ በጋዜጠኞች የተጠየቁት የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጥያቄውን በናየዋለን መሸኘታቸው ተሰማ። ጥያቄው የተነሳው ፕሬዚዳንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን በቪየትናም ግንኙነታቸው ወቅት መሆኑ ታውቋል። ሁለቱ መሪዎች የእጅ ሰላምታ ከተለዋወጡ በኋላ ከእራት በፊት ለእረፍት ሃኑዩ ውስጥ በሚገኘው ሜትሮፖሌ ሆቴል ውስጥ ከአስተርጓሚያቸው ጋር አምርተዋል። የኮሪያው መሪ ክፍላቸው ውስጥ ለተገኙ ጋዜጠኞች በሰጡት ቃልም ፕሬዚዳንት ትራምፕ ባለፈው ዓመት ሲንጋፖር ውስጥ የተጀመረውን ውይይት ለመቀጠል በመወሰናቸው አድናቆታቸውን ገልጸዋል። በመጨረሻም አፍጋኒስታን ውስጥ ያለውን ግጭት ለማቆም የታቀደውና ኳታር ውስጥ ከዩናይትድ ስቴትስ ጋር የሚካሄደው ውይይት ዛሬ እረቡ ሁለተኛ ቀኑን እንደያዘና ወደ ውጤትም እያመራ መሆኑን ታሊባን አስታወቀ። የታሊባን አፈቀላጤ እንዳስታወቁት አንድ የውይይቱ የቴክኒክ ቡድን ባለፉት ቀናት የተነጋገረው ከዩኤስ መራሹ ዓለም አቀፍ ኃይል በሚወጣበትና አፍጋኒስታንም የሽብርተኞች ጥቃት ኢላማ ከመሆን በምትድንበት ሁኔታ ነው። ቃል አቀባዩ በተጨማሪም በአሁኑ ወቅት ውይይቱ አፍጋኒስታንን፣ ሌሎች ሀገሮችን እንዳትጎዳ በመከላከል ላይ ያነጣጠረ እንደሆነ ገልጸዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማንኝ። አብረን ከአድማስ እንሻገር Gabina VOA. Let's cross boundaries together. የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዝግጅታችን እናልፋለን። ፑንትላንድ በሀገሯ የሚገኙ አንድ ሺ አራት መቶ ኢትዮጵያውያንን ወደ ኢትዮጵያ መልሳለች። እርምጃውን የወሰደችው የበርካቶችን ህይወት እየቀጠፈ ባለው የጀልባ ጉዞ ወደ መካከለኛው ምስራቅ ሊያቋርጦ ስለነበረ ነው። አዲስ ቸኮል ዝርዝሩን አድርሶናል። በዛሬ ሁለት የድንበር ከተማ ከሆነችው ቦ ከተማ አንድ ሺህ አራት መቶ የሚሆኑ ኢትዮጵያውያን ከፑንትላንድ ተሸኝተው መጠዋል። ፑንትላንድ እርምጃውን የወሰደችበት ምክንያት የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላይ መሐመድ በተለይ ለቪኦኤ እንዲህ ብለዋል። ባለፈው ድርታ አስታውሰው አንድ ጀልባ በጅቡቲ ባህር ላይ ክስቶ ሞቶ ነበርና ኢትዮጵያ ዘገበት ብዙ ጊዜ የሚቆበሉት በዚህ በፑንትላንድ ተደርጎ ነው ወደዛ የሚሄደው እና በዛ በሜዳ ላይ የሚያቋርጡት እና ያን አሁን ባህራቸውን ስለዘጉ ና ስለዘግባሩን ስለዘጉት እነዚህ ትኮበላላቸው ስለተባሉ፣ በዛ ማሰረት ነው ወደ የገራቸው ይመለሱ ብሎ እነሱ ያመሰሉ አንድ ሺህ አድራት ሆነ የመለሱ ኢትዮጵያውያኑ በአሁኑ ሰዓት ከድንበር ከተማ ቦ ወደ ዋዋርደር እየመጡ ሲሆን መዳረሻቸውም ጅጅጋ ከተማ ይሆናል ተብሏል። እንደ አቶ አብዱላሂ ኢትዮጵያውያኑ ሶማሌ ክልል ሃገራቸው ስለሆነ የሚፈልጉትን ድጋፍ ሁሉ ይደረግላቸዋል ብለዋል። አሁን ጊዜ መኪና ከዚህ ተተልኳል፣ መኪና ተልኳል። ለሀገር መል እንዲመለሱ እና ረ እንድናመታቸው ነው። ና በየቤታቸው በየቀበላቸው እንዲሄዱ ማድረግ ነው። አሁን ሀገራቸው ነው የገቡት፣ ያው ክልሉ ሀገራቸው ነው። ኢትዮጵያ ውስጥ ነው የገቡት። ክል ስላሉ አሁን እነሱ ከፈለጉት እዚ መስራት ይችላሉ፣ ካልፈለጉ ደግሞ ወደ የንተናቸው መመለስ ይችላሉ። እነዚህ በዳሳቸው ፍላጎት መጀመሪያ ለጊዜ ድርሱ ብለናል። እኛ ገንዘባቸውም ለማቋቋሙ ለመለሰውም የሚመጭ ጅጋ ስለሆነ ጅጋ ንቱና ከዚ በኋላ እነሱ በፈለጎት ወደ ቤታቸው ከፈለጉ ይሄዳሉ፣ ከፈለጉ ይሰራሉ። በፑንትላንድ ዋና ከተማ ገረዌ የሚገኘው የኢትዮጵያ ቆንስላ የኢትዮጵያውያኑን መመለስ እያስተባበረ እንደሚገኝም ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ። አዲስን፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የስርዓት ምርጫው የኢትዮጵያ ቢሆንም እንደ ኢትዮጵያ ላሉ ብዙሃነት ላላቸው ሀገራት ግን ፌዴራሊዝም የተሻለ ስርዓት ነው ሲሉ በኢትዮጵያ የጀርመን አምባሳደር ብሪታ ዋግነር ገለጹ። የልኡካን ቡድናቸውን ይዘው ወደ ትግራይ ክልል ያመሩት አምባሳደሯ ከክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ተነጋግረዋል። ሙልጌታ ጽብሃ አጠር ያለ ዘገባ ከመቀሌ አድርሶናል። በምክትል ርዕሰ መስተዳድሩ ዶክተር ደብረ ጽዮን ገብረ ሚካኤል ጽህፈት ቤት የተካሄደው ውይይት በአጠቃላይ በኢትዮጵያና በትግራይ ክልል ስላለው የፖለቲካ ሁኔታ ትኩረት ያደረገ እንደነበር አምባሳደሯ ለጋዜጠኞች በሰጡት መግለጫ ተናግረዋል። በጀርመናዊቷ ከተማ ጎታ እና በአድዋ ከተማ መካከል ከአምስት ዓመታት በፊት የተጀመረው ግንኙነት ለማጠናከር ያለመ ውይይትም መካሄዱ ተናግሯል። ከዶክተር ደብረጽዮን ጋር ውጤታማ ውይይት አካሂደናል ያሉት አምባሳደሯ በኢትዮጵያ ያለው እድገትና በተጨማሪም በአሁኑ ጊዜ እየመጣ ያለው ለውጥ ጀርመን ትደግፈዋለች ብለዋል። አሁን ያለው ወቅታዊ ሁኔታ በአዲስ አበባ ብቻ ሳይሆን በሌሎች የሀገሪቱ አካባቢዎች ምን እንደሚመስል ለመረዳት ጥረት እያደረጉ መሆናቸውም ገልጸዋል። የስርዓት ምርጫው የኢትዮጵያ ቢሆንም እንደ ኢትዮጵያ ላሉ ብዙሃንነት ላላቸው ሀገራት ግን ፌዴራሊዝም የተሻለ መሆኑን በመግለጽ ምክረ ሃሳባቸውን ለግሰዋል። የፌዴራሊዝም ስርዓት የህዝብ ብዙሃንነት ባላቸው ያላቸው እንደ ኢትዮጵያ ትላልቅ አገሮች ተመራጭና ጥሩ ስርዓት ነው። አንድ ትኩረት ሊደረግበት የሚገባ ግን በፌዴራሊዝም ስርዓቱ ፌዴሬሽኑ በመሰረቱት ክልሎችና የፌዴራል መንግስት ኃይል ሚዛናዊነት የጠበቀ ሊሆን ይገባል። ሚዛኑ የጠበቀ ከሆነ ነው ውጤታማ የሚሆነው። በኢትዮጵያ ጉዳይ ላይ የስርዓት ምርጫው የኢትዮጵያውያን ይሆናል። የተለያዩ ብሔር ላላቸው ግን ስርዓቱ ውጤታማ ነው ብለዋል። በኢትዮጵያና ጀርመን መካከል ያለውን ግንኙነት ብዙ አመታት ያስቆጠረና የጠበቀ ዝምድና ያላቸው እንደሆኑ የገለጹት አምባሳደሯ ይህም ተጠናክሮ እንዲቀጥል አስገንዝቧል። በሌላ በኩል በትናንትናው እለት የተካሄደው ውይይት በአድዋና ጎታ ከተሞች የተጀመረውን ግንኙነት በተለይ ከአምስት ዓመት በፊት የተካሄደውን ስምምነት ተግባራዊነታቸውን ለማየትና ለማጠናከር መሆኑን የአድዋ ከተማ ከንቲባ አቶ ዘስላሴ ዘር አብሩክ ተናግረዋል። በሁለቱም ከተሞች መካከል በሳይንስና ቴክኖሎጂ፣ የሰው ኃይል ልማት፣ ማህበራዊ ችግሮችን ከመፍታት በተጨማሪ በባህላዊና ታሪካዊ ግንኙነት ለማጠናከር እየተሰራ እንደሆነ ከንቲባው ጥቆማ ሰጥተዋል። ቅድም ኢሎም ስምዕነት ዝገርናሉ መለና ብወገን ጎታ ታክግበረ ኣለዎ ብወገን ከዚህ በፊት ስምምነት ያካሄድንባቸው ጉዳዮች አሉ። የጎታ ከተማ ምን ይሰራል? በአድዋ ከተማ በኩልስ ምን መፈጸም አለበት? የሚል እነዚህ ጉዳዮች እንዲተገበሩ እንዴት መተባበር አለብን የሚል ነው የተወያየ ነው። በከተማ ልማትና ንድፍ እንዲሁም በቴክኖሎጂ ባለሙያዎች ልከው በስልጠናና ተሞክሮ በማሳለፍ ሊያግዙን ተነጋግረናል። በዚህ ጉዳይ ከዶክተር ደብረ ጽዮን ጋር የልኡካን ቡድኑ መወያየታቸው ለስራው አጋዥ ነው ነው ያሉት። ከመተጋገዝ ስራዎች ጎን ለጎን የአድዋ ድል በዓል ለማክበር የልኡካን ቡድኑ ትግራይ መገኘቱ ተገልጿል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም ሙልጌታን ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። የአዲስ አበባ ነዋሪዎች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ እየሰራ ነው ያለ የሲቪክ ማህበር መመስረቱ ተገለጸ። የአዲስ አበባ ወጣቶችን፣ ጎልማሶችንና ምሁራን ማህበር በሚል ስያሜ የተቋቋመው ማህበር ስለ ማህበሩ አላማ መግለጫ ሰጥቷል። መግለጫውን ግርማቸው ከበደ ተከታትሎታል። አዲስ አበባችን የወጣቶች ጎልማሶችና ምሁራን ማህበር ለስልጣን የማይወዳደር የየትኛውም የፖለቲካ ፓርቲ ወገንተኝነት የሌለው የአዲስ አበባ ነዋሪን ጥቅም ማስከበርን ብቻ በመሰረታዊ አላማነት አንግቦ የተቋቋመ ነፃና ገለልተኛ የሲቪክ ማህበር እንደሆነ ነው አመራሮቹ በመግለጫቸው ያስታወቁት። አስፈላጊ የሚባሉ ማስረጃዎችን ለሚመለከተው አካል አስገብተው የምዝገባ ፈቃድ እየተጠባበቁ እንደሚገኙ የገለጹት የማህበሩ አመራሮች ከአዲስ አበባ ጋር በተያያዘ አሉን ያሏቸውን መሰረታዊ እምነቶችም ተናግረዋል። እንደ ማህበሩ ጸሐፊ ኢየሩሳሌም ተስፋው ከሆነ ስድስት፣ ከአዲስ አበባ ጋር የተያዙ ዋና ዋና እምነቶች አሏቸው። አንደኛ፣ በከተማችን ውስጥ የሚሰጡ ሹመቶች፣ የስራ እድል ፈጠራዎች፣ የወሳኝ ኩነት እንቅስቃሴ ግልጽና ተአማኒነቱን የጠበቁ እንዲሁም የነዋሪውን ይሁንታ ያገኙ መሆን አለባቸው ብለን እናምናለን። ሁለተኛ፣ ነዋሪዎቹ ለዘመናት በመስዋዕትነት ጭምር ጠብቀውና አክብረው ከያዟቸው ኢትዮጵያዊና የሰብዊ ማንነት አስተሳሰቦች ተላቀው በሌሎች እንጎቻ አስተሳሰቦች እንዲታቀፉ እየተገደሉ ያሉበትን ሁኔታ ተጠናቅሮ መቀጠሉ በጽኑ እናውዛለን። ስለሆነም በሰላምና በፍቅር ተደጋግተን ሀገራችንን እናስጠበቃለን የሚል ጠንካራምነት ያለው የከተማችንን ነዋሪ ታላቅ ሀገርን በትናንሽ ስብስቦች ለመደወል ቀን ከሌሊት የሚታትሩ ያዩትንና የለኩትን ሁሉ የኔ ነው ማለት ፋሽን ባደረጉ የጠባብ አስተሳሰብ ባለቤቶች ሰላሙን እየተናገ ያለበት ሁኔታ ማብቃት አለበት ብለን እናምናለን። ሶስተኛው የአዲስ አበባ ከተማ ነዋሪ ህዝብ በመረጠው አካል የመተዳደር ህጋዊ መብቱ መከበር አለበት ብለን እናምናለን። በአዲስ አበባ የህግ የበላይነት ተከብሮ ሁሉም እኩል ዕድል የሚያገኝበትን አውድ መፍጠር ካሁን ባሉት ወቅታዊ ችግሮች ከነዋሪው ጎን አልቆሙም ያሏቸው የፖለቲካ ፓርቲዎች በዚሁ የሚቀጥሉ ከሆነ ለነዋሪው ሌሎች አማራጮችን የሚመለከትበትን አውድ ማመቻቸትና የከተማዋን እድገት ለማፋጠን በኢትዮጵያና ኢትዮጵያዊነት ላይ እምነት ያላቸው ምሁራን ተሳትፎ እንዲያደርጉ ምቹ ሁኔታ መፍጠር እንዳለበት ማህበሩ እንደሚያምን ነው በመግለጫው የተገለጸው። ከነዚህ መሰረታዊ እምነቶች በመነሳትም አስራ አንድ ዋና ዋና ዓላማዎችን ለማሳካት እንደሚሰራ ነው ማህበሩ ያስታወቀው። አንደኛ፣ ለሀገር እድገት ጥብቅና ዘብ መቆም የሚችል ማህበረሰብን መፍጠርና ማጠንከር ሁለተኛ በከተማው ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ጉዳዮች ላይ የወጣቱን፣ ጎልማሳውን እና ምሁሩን ተሳታፊነት እንዲረጋገጥ ማስቻል። አለ ተብሎ የሚታመን ከሆነ መኖሩን በተጨባጭ ለማረጋገጥ የተለያዩ ሕጋዊ እንቅስቃሴዎችን ለማካሄድ ፍላጎት ያላቸውን አባላት በሲቪል ማህበራት መርህ እንዲደራጁ ማስቻል። ሶስተኛ፣ የማህበሩ አባላት እውቀታቸውን፣ ገንዘባቸውን እና ጊዜያቸውን በማቀናጀት በከተማው ላይ እነሱንና ሌሎቹን የከተማዋን ነዋሪዎች ያገለለ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች እንዳይመጡ ማስቻል፣ ያሉትን ደግሞ ህጋዊ መስመር ተከትለው እንዲታረሙ፣ እንዲስተካከሉ ጠንካራ እንቅስቃሴዎችን ማድረግ። ማህበሩ በመግለጫው ለተለያዩ አካላት ማሳሰቢያና ድጋፍ አስተላልፏል። ማንኛውም የፖለቲካ ድርጅት፣ የሚዲያ አባላት፣ አክቲቪስቶች እንዲሁም ግለሰቦች የከተማዋን ሰላምና መረጋጋት የሚያውቁ ነገሮችን ከማድረግም ሆነ ከመናገር ራሳቸውን እንዲቆጥሩ እናሳስባለን። ይህም መሆን ካልቻለ ግን በህግ አግባብ የምንጠይቅ መሆኑን እናሳውቃለን። በመጨረሻም ከሰሞኑ የአማራ ዲሞክራሲያዊ ፓርቲ አዴፓ ከተማችንን አስመልክቶ የሰጠውን ኃላፊነት የተሞላበትን ገንቢ መግለጫ በመልካም ጉኙ የምንመለከቱ መሆኑን እንገልጻለን። የአማራ ዴሞክራሲያዊ ፓርቲ ባለፈው ሳምንት በአዲስ አበባ ከሚገኙ አመራሮቹ ጋር ባደረገው ውይይት የፓርቲው የጽህፈት ቤት ኃላፊ አቶ ምግባሩ ከበደ አዲስ አበባ የነዋሪዎቿና የኢትዮጵያ መዲና እንጂ የማንም እንዳልሆነች መናገራቸውን የሀገር ውስጥ መገናኛ ብዙሀን መዘገባቸው ይታወሳል። የማህበሩ አመራሮች ከቪኦኤ ስለ ፋይናንስ ምንጫቸው ተጠይቀው ነበር። ፕሬዚዳንቱ ስራፌል ዘውዱ ምላሽ አላቸው። አሁን ባለው እንቅስቃሴያችን የገንዘብ ምንጭ አድርገን የተነሳ ነው አንድም ተቋም የለም፣ ያሰብነውም ተቋም የለም። ነገር ግን አላማዎቻችንን ለማስፈጸም የምንወስዳቸው ወይም ደግሞ የምንጓዛቸው መንገዶች በጣም ረጅም እና ላስጨራሽ፣ ብዙ እውቀት የሚጠይቅ ብዙ ገንዘብ የሚጠይቅ እንደመሆኑ መጠን ይህንን ነው። ለዛ ነው ለማህበረሰቡ ለመስጠት ያሰብነው ማለት ነው። እኛ እንደ ተቋም እንጀምረው እንጂ ይሄ ተቋም የሰፊው የአዲስ አበባ ነዋሪዎች ተቋም ነው የሚሆነው። ስለዚህ የገንዘብ ምንጫችንንም የምናደርገው ምናልባት በጉልበት፣ በእውቀት፣ በገንዘብ የሚረዳን አካል ይህንንም ቀጣይነት ለማስቀጠል ፍላጎት ያለው ነዋሪውን ነው ልናሳትፍ ያሰብነው እና እርግጥ ነው ከፍተኛ ገንዘብ ይጠይቃል። እስካሁን ግን በግልጽ ለመናገር የገንዘብ ምንጭ አለን ብለን ያስቀምጥነው ነገር የለም። ነዋሪው ላይ ግን ያነጣጠረ ስራዎችን ለመስራት ለወደፊት አስበናል። ማንኛውም አካል ይህንን ተቋም ለመርዳት የሚፈልግ ሰውም ካለ በራችን ክፍት እንደምናደርገው ከወዲሁ ለመግለጽ እንወዳለን። ያ ሲባል ከመንግስታዊም መንግስታዊም ካልሆኑ ተቋማቶች ጋርም በተወሰነ ደረጃ በሚያግባቡን ስራዎች ላይ ለመስራት እናስባለን። ምክንያቱም የምንሰራቸው ስራዎች አገር ገንቢዎች ስለሆኑ መንግስትም ኃላፊነት አለበት ብለን ስለምናስብ መንግስትም በዚህ ጉዳይ ላይ ይተባበረናል ብለን እናስባለን። የማህበሩ አመራሮች ከዚህ በፊት የፖለቲካ ፓርቲ አባል ሆነው ሲንቀሳቀሱ የነበሩ መሆናቸው ተጠቅሶ ገለልተኛነታቸው ላይ ጥርጣሬ እንደሚያስነሳ ከጋዜጠኞች ተጠይቀውም አስተያየታቸውን ሰጥተዋል። በተወሰነ ደረጃ ሁላችንም በፓርቲ ውስጥም ሆነ በትግል ንቅናቄዎች ውስጥ አብረን የቆየን ሰዎች ነው። ነገር ግን እንዲታወቅ የምንፈልገው ትናንት በነበረው ስርዓት ውስጥ በዋነኝነት እንደዚህ አይነት ሲቪክ ተቋም ገንብቶ ለመንቀሳቀስ የሚያመች ምንም አይነት መንገዶችም አልነበሩ። እንኳን እንደዚህ አይነት ስብሰባዎችን ለማድረግ ይቅርና ሀሳቡ አላቸው የተባሉ ሰዎች የሚታሰሩበት፣ የሚደበደቡበት፣ የሚገደሉበት ጊዜ ስለነበረ ወደዚህ አይነት እንቅስቃሴ ውስጥ ከመግባት ይልቅ ስርዓቱ የዛ በነበረው ስርዓት ላይ ቢያንስ ያንን ስርዓት ለመገዳደርም ሆነ እሱን ለማስወገድ የተጠቀምንበት ስልቶች አሉ። እነሱ በፖለቲካ ፓርቲ እንቅስቃሴ ውስጥ በዛ በፖለቲካ ፓርቲ እንቅስቃሴ ውስጥ ምናልባት በሰላማዊ መንገድ ከሚታገሉ ሰዎች ወይም ደግሞ ፓርቲዎች ጎን ተሰልፈን ብዙ እንቅስቃሴ አድርገናል። ያም የሚሆን ነገር አልነበረም። ያለን አማራጭ የነበረው ወደ ትጥቅ ትግል ውስጥ መግባት ነው። በዛ እንቅስቃሴ ውስጥ አሳልፈናል ማለት ነው። አሁን ላይ ግን ምን አይነት አቋም አላችሁ የሚል again የመጣው ያ እንደነበረ ሆኖ አሁን ላይ ግን ያለው በተወሰነ ደረጃ ለውጦችን እያየን የመጣንበት ሂደትም ስለነበረ በእነዚህ ለውጦች ተጠቅመን እንደዚህ አይነት ሲቪክ ሶሳይቲ ቢያንስ ከፖለቲካ ድርጅቶች በተለየ ይጠቅማሉ ብለን የምናስበው እንደዚህ አይነት ሲቪክ ሶሳይቲ ወይም ደግሞ ማህበራት መፍጠሩ በራሱ ለዚች ሀገር ወሳኝና እድገት ያመጣል ብለን ስላሰብን ከፖለቲካ ፓርቲዎች ጋር ያለን ቁርኝነት ትተን ሙሉ ለሙሉ ስራችን እዚህ ላይ ለማድረግ ነው ወደዚህ የመጣ ነው። ምንም አይነት ግንኙነት የለንም። አሁን እኛ ማራመድ ማስኬድ የምንፈልገው ይሄንን ተቋም ነውና ምንም አይነት ውዝግቦች እንዳይኖሩ ክሪር አድርገን መሄድ ስላለብን ነው። እዚህ ውስጥ ያለን ሰዎች እንዳለ ከፖለቲካ ፓርቲ ግንኙነት ውጭ ነን። የአዲስ አበቤ መገለጫዎች ናቸው ያሏቸውን ነገሮች ያሟላ የማህበሩ አባል መሆን እንደሚችልም የህዝብና ዓለም አቀፍ ግንኙነት ኃላፊው መኮንን ለገሰ ተናግረዋል። አዲስ አበቤነት የሶስት ነገሮች ድምር ውጤት ነው ብለን እናምናለን። እሱም ሰዋዊ ማንነት ላይ ክብር ያለው ከኢትዮጵያዊ ማንነት ልቆ ሰውን በሰውነቱ ብቻ ምክንያቱም ኢትዮጵያ ውስጥ ኢትዮጵያ ብቻ አይደለም፣ ንተ በይበልጥ አዲስ አበባ ላይም ድሬዳዋን ብትሄዱ ስፔሻ አዲስ አበባ ስለምናወራ የኛ ኦብጀክቲቭ አዲስ አበባ ላይ ስለሆነ አዲስ አበባ ላይ የኢትዮጵያ ዜግነት ያላቸው ሰዎች ብቻ አይደለም የኖሩባት ሰውነታቸው ተከብሮ ሀርመኖች ኖሮባታል፣ ግሪኮች ኖሮባታል፣ ህንዶች ኖሮባታል፣ እየኖሩባትም ነው። ስለዚህ ይሄን ሰዋዊ ማንነት አዲስ አበባ ቤት ማለት የሰዋዊ ማንነት ማክበር የሚችል ሲደመር ምክንያታዊ የሆነ በስሜት የሚነዳ ምናምን ሳይሆን ምክንያታዊነት የሚገዛው ሲደመር ልቀት ወይም ኤክሰለንስ የምንላቸው የነዚህ ሶስት ነገሮች ውጤት ነው። አዲስ አበባይነት ማለት ስለዚህ፣ ከሰሜን ልትመጣ ትችላለህ፣ ከደቡብ ልትመጣ ትችላለህ፣ ከምዕራብ ልትመጣ ትችላለህ፣ ከምስራቅ ልትመጣ ትችላለህ። እሱ እኛ ባውንደሪያችን አይደለም። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸውን ለዘገባው እናመሰግናለን ወደ ተከታዩ ዘገባችን እንለፍ ላለፉት አራት ዓመታት በደሴ ከተማ አስተዳደርና በደቡብ ወሎ ዞን የሚገኙ ፈቃደኛ የትምህርት ባለሙያዎች የሙያ ፈቃድ ምዘና ሲወስዱ ቆይተዋል የሙያ ምዘናውን ከወሰዱ የትምህርት ባለሙያዎች ውስጥ የማለፊያ ውጤት አስመዝግበው የእውቅና ስርተፍኬት ያገኙት 16 ነጥብ 6 በመቶ ናቸው መስፍራና አራጌ ዝርዝር አለው በደሴ ከተማ እንዲሁም በደቡብ ወሎ ዞን አስተዳደር በሚገኙ ከቅድመ መደበኛ እስከ መሰናዶ ሁለተኛ ደረጃ ትምህርት ቤቶች ውስጥ ያሉ መምህራን፣ ሱፐርቫይዘሮችና ና ርሳን መምህራን ናቸው የሙያ ፈቃድ ምዘናውን የወሰዱት። ሙያው የሚጠይቀው ስነ ምግባር፣ እውቀት፣ ክህሎትና የተግባራት ክንውን ከተቀመጠው የሙያ ብቃት ደረጃ አንጻር ተመዝኗል። ከ2007 እስከ 2010 ባሉት ዓመታት ምዘናውን ከወሰዱት 2568 ፈቃደኛ የትምህርት ባለሙያዎች ውስጥ ማለፍ የቻሉት 376ቱ ናቸው ምዘናው ራሱን የቻለ ውስንነቶች ቢኖሩበትም የምዘናው ውጤት እንደ ባለሙያዎቹ ገለጻ የሚያሳየው እውነት አለ። ለትምህርት ጥራት ስኬታማነት ማነት በተለይ የፊት መስመር ተሰላፊ የሆኑት መምህራን በትጋት ሊወጡት የሚገባ የቤት ስራ እንዳለ በደሴ ከተማ አስተዳደር ትምህርት መምሪያ የሙያ ፍቃድ አሰጣጥና እድሳት ቡድን መሪ አቶ ሞላ እንዳርጌ ውጤቱን ተንትነዋል። በአጠቃላይ ምዘናውን የወሰዱት በርካታ ናቸው ከነዛ ውስጥ ግን ለማለፍ የበቁት በአሁኑ ደረጃ ዝቅተኛ ላይ ነው የሚገኘው። የመምህራን ኮሌጆች ብቁ መምህራንን በማሰልጥን ረገድ ውስንነት እንዳለባቸው የሚያመላክት የምዘና ውጤት ነው የተመዘገበው የሚሉት ደግሞ በደቡብ ወሎ ትምህርት መምሪያ የሙያ ፈቃድ አሰጣጥና እድሳት ቡድን መሪ ወይዘሮ አልማዝ ጌታቸው ናቸው። አሰልጣኝ ኮሌጆች በሚማሩበት ትምህርት አብቅተው ማስመረቅ ላይ ክፍተት እያየን ነው። አሁን መምህሩ ጋር በክፍሎች ስንገባ ይህን አባባል የደሴ መምህራን ትምህርት ኮሌጅ ዲን አቶ ወንደሰና ይጋሩታል። በስራ ላይ ከተሰማሩት የትምህርት ባለሙያዎች በተጨማሪ በመምህርነት የሚሰለጥኑ ውጪ መምህራን ምዘና ይወስዳሉ። በቅድመ ስራ ስልጠና ላይ ለሚገኙ ትምህርት ባለሙያዎች ፈተና ተሰጥቶ ብቁ ሆነው የተገኙት አነስተኛ ቁጥር ያላቸው ናቸው። እንደ ዲኖ የቅድመ ስራ ስልጠና ላይ ያሉት መቶ ፐርሰንት የጽሁፍ ፈተና ነው የሚፈተኑት። የጽሁፍ ፈተናው ራሱ በሁለት ይከፈላል። ሰባ አምስት ፐርሰንቱ ይዘቱ ነው፣ ሀያ አምስት ፐርሰንቱ የማስተማሪያ ስነ ዘዴ ነው። አሁን ኮሌጆች ላይ ያለውን ባነሳልህ ከ2005 ከ2010 ተሰጥቷል በተከታታይ ላሉት አመታት እና ውጤቱን ስታየው በጣም አስደንጋጭ ነው። 2005 ላይ ፈተናውን ከወሰዱት 32 ናቸው ብቁ የሆኑት የአማራ ክልል አማካይ። 2008 ላይ እንዲሁ እየተቀማቀመ ወደ 12 ደርሷል። 2010 ላይ 24 ደርሷል። በጠቅላላ ከዛ ዘመን የአማራ ክልል አስሩም ኮሌጆች ምሩቃን ይህን ያህሉ ብቻ ናቸው ብቁ የሆኑት ማለት ነው። ለምዘና ውጤቱ ዝቅተኛነት መደበኛ የምዘና ስርዓትና ጊዜ አለመኖር ሌላው ምክንያት እንደሆነ ወይዘሮ አልማዝ ያስረዳሉ። አንድ ተመዛኝ ከአንድ ወር በፊት መመዘኑን ማወቅ ቢገባውም ይህ ተግባራ ያለመሆኑን ጠቁሞ በዚህ ዓመት እንኳ ከ15 ቀናት ባነሰ ጊዜ ውስጥ ነው እየደረሰ ያለው ብለዋል። ትምህርት ሚኒስተር ምዘናውን የሚሰጥበት ቋሚ ጊዜ የለውም። መምህሩ ተዘጋጅቶ በዚህ ጊዜ እመዘናለሁ ብሎ ሳይሆን በችኩል ችኩል ነው ምዘናው የሚሰጠው። ሌላው ትልቁ ደግሞ መምህሩ ራሱን አብቅቶ ለፈተና ተዘጋጅቶ መግባት ላይ ችግር አለ። ሌላው ይሄ ቁጥር እንዲያነስ ደግሞ ያደረገው አንደኛ መምህሩም የትምህርት ቤት አመራሩ ስራ ይቀይራል፣ ደረጃ ያሻሽላል፣ ትምህርት ያሻሽላል። ዲፕሎማ ላይ እያለ የተመዘነ ሰው በዛው በተመዘነበት ዓመት የማህደረ ተግባር መመዘን ሲገባው ዲግሪ ያሻሽላል። ያ ሰው ዲግሪ ካሻሻለ ያ ሰው ከመዘና ስርዓቱ ወጣ። የትምህርት ባለሙያዎች ምዘና ከወሰዱ በኋላ እስከ አምስት ዓመታት መቆይታቸው ትምህርት ሚኒስቴር ወጥ የሆነ አሰራር አለመዘርጋቱን የሚያሳይ ነው ሲሉ አስተያየት ሰጭዋ ይናገራሉ። በአንጻሩም የተሻለውን ለመምረጥ ሲባል የተለያዩ ሙከራዎች ሲደረጉ መቆይታቸው ለመዘናው መዘግየትና ወጥነት አለመኖር ምክንያት መሆኑን በትምህርት ሚኒስቴር የመምህራን የትምህርት ቤት አመራሮች ሙያ ፈቃድ አሰጣጥና እድሳት ዳይሬክተር ወይዘሮ ካሳነሻለሙ ገልጸዋል። ሲመጡ ምዘና ከወሰዱ በኋላ የመጀመሪያው ሞዳሊቲ ፐርፎርማንስ አሰስመንት የተግባር ምዘና እናካሄዳለን የሚል ነው የነበረው እና ተግባር ምዘና ደግሞ መምህሩ ክፍል ውስጥ እያስተማረ ገብቶ የማየትን የትምህርት ቤት አመራሩም ትምህርት ቤት የሚያስተዳድርበትን ሁኔታ በቦታው ሄዶ የማየትን ነገር የሚነካ ነበርና ይሄ ይሆናል ወይ ብለን የተወሰነ ሰርቤይ ሰራን። እንደ ፓይለት ነገር ስንሞክር የማያስኬዱ ነገሮች እንዳሉ ሲታይ ይሄ ሞዳሊቲ ውጤታማ አያደርገንም እና ወደ ፖርትፎሊዮ ምዘና ብንመጣ ይሻላል የሚል ሌላ መንገድ፣ የሚመች መንገድ የማመመቻቸ ስራ ሰራን። እነኚህ ሲሰሩ ጊዜ መብላታቸው አልቀረም፣ ግን የተሻለውን ለመምረጥ ነው ጊዜ የወሰደው ብለን ነው እኛ ምንረዳው የተሻለውን አሁን በፖርትፎሊዮ ማየቱ ይሻላል። በዘጠና ወይም በሰማንያ ደቂቃ አንድን መምህር ከማየት ይልቅ ለአንድ አመትም ለሁለት አመትም የነበረውን ቆይታ በተሰነደ ሰነድ ዋና ዋና ተግባራቱን አይቶ ያን ዋጋ መስጠቱ የተሻለ ይሆናል የሚል አማራጭ ውስጥ ገብተን ነው ይሄ ይሻላል በሚል የመረጥነው መንገድ ነው ማለት ነው። እና ለዚህ የተቀመጠ ምን አይነት የመፍትሄ አቅጣጫ አለ? ሚኒስቴር መስሪያ ቤታችን አሁን የመዋቅራዊ ለውጥ እየሰራ ነው። የብቃት ማረጋገጫውም ከዚህ በፊት አነስ ባለ ደረጃ ነበር ስራው መራ የነበረው አሁን ከፍ ወዳለ ደረጃ እንዲያድግ የተደረገበት ሁኔታ አለ። ይሄ ችግሮችም ይፈታል። ከምዘና ስርዓቱ ጋር ተያይዞ የሚነሳው ሌላው ቅሬታ ምዘናው አስገዳጅ የሆነ አሰራር ሊዘረጋለት ይገባል የሚል ነው። አንዳንድ አስተያየት ሰጪዎች እንደሚሉት በፈቃደኛ የትምህርት ባለሙያዎች ላይ ብቻ የተንጠለጠለ ምዘና የትምህርት ጥራትን ለማረጋገጥ አያስችልም። አሁን እየሄድንበት ያለው ትክክል ነው። በፈቃደኝነት ላይ የተመሰረተ ነው። ይሄንም ውጤታማም እንዲሆኑ፣ ምክንያቱም አስገዳጅ ነገሮች በበዙ ቁጥር ሙያተኞች ውጤታማ ይሆናሉ ተብሎ አይጠበቅም። ኢቨን በፈቃደኝነት ብለን እንትን ብለን እንኳ ፈቃዳቸው እኛ ማስተናገድ ከምንችለው አቅም እየበዛ ነው። ነገር ግን ክፍል ውስጥ ቆሞ ለማስተማር የሙያ ፈቃድ እንደሚያስፈልግ አቅጣጫ መቀመጡ ይጠቀሳል። ታዲያ ይህን እንዴት ማጣጣም ይቻላል? አሁን ሲስተሙን እያዋዙ ወደ ስራ ከመግባት አንጻር የጀመርነው አካሄድ ጥሩ ነው። በራሱ ደግሞ የአስገዳጅ ሁኔታው የሚመጣበት ጊዜ ይኖራል። የትምህርት ጥራትን ውን ለማድረግ ከምዘናው ባለፈ ስርዓተ ትምህርቱን ጨምሮ በርካታ አሰራሮችን ማስተካከል እንደሚገባ የደሴ መምህራን ትምህርት ኮሌጅ ዲን ያሳስባሉ። ችግሮቹ ምንሴ የሆናሉ ብዬ ያሰብኩት ምንም ጥያቄ የለውም። በጠቀለ ስታዩ የትምህርትና ስልጠና ሥርዓቱ ችግር ነው። እንግዲህ የስልጠና ጥራት ችግር ስንል ሥርዓተ ትምህርቱ፣ የመምህራን አመላመል፣ የስልጠና ዘዴው መጨረሻ ላይ አብቅተን የምናወጣቸው እዚህም መምህራን የሚያሰለጥኑት የምዘና ሥርዓቱን አልፎ የእውቅና ሰርቲፊኬት ያገኙትና በቦሩ ሜዳ አጠቃላይ አንደኛ ደረጃ ትምህርት ቤት መምህርት የሆኑት እንግዳ ሰይድ ከነ ችግሩም ቢሆን የመምህሩን ብቃትና የራስ መተማመን በማጎልበት የላቀ ሚና እንደሚጫወት አስረድተዋል። ምዘናው መካሄዱ መምህራን ያላቸው ብቃት ደረጃ አውቀው ምናልባትም አሁን ያልቀረቡ አሉ እንደሰማችሁትና ከዛ መሻሻል አሳይተው ወይም ልጆቻችን፣ ተማሪዎቻችን ላይ ለውጥ ለማምጣት ጥረት እንዲያደርጉ ያደርጋሉ፣ ያስባሉ። በምዘና ብቻ ግን በአገሪቱ የሚስተዋለው የትምህርት ጥራት ችግር ይፈታል ተብሎ አይታሰብም። በምዘና ብቻ የዚህ የትምህርት ስርዓት ችግር ይቀረፋል ተብሎ አይታሰብም። ካርታ ጥናትም ላይ አንዱ የተመለከተው ይሄንን ነው። ስቴክሆልደሩ ብዙ ነው። በዚህ ረገድ ስራዎች መሰራት አለባቸው። አሜሪካ ድምጽ ሬዲዮ መስፍኖ አራጌ ነኝ ከደሴ Ta ta i እንግዲህ አድማጮች የዛሬው የጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ጽዮን ግርማ ነበርኩኝ። ሞክቤል ያብሮ ቴክኒኩን በማቀናበር አብሮን ነበረ። አልፈሪዶዋል ሳንቶስም የስርጭት መሀንዲሱ ነበር። ደናደሩ ዛጎሪያ When Baas sit the laying, en raro ni siquiera en america